የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜናው እንሆ። ሱዳን ስድስት ወታደሮች በኢትዮጵያ ጦር ኃይሎች ተገደሉብኝ ስትል ለሮይተርስ ዜና መንጭ ገለጸች። የኢትዮጵያ መንግስት በጉዳዩ ላይ በይፋ የሰጠው ምላሽ ባይኖርም የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀኔራል ብርሃኑ ጁላ ኢትዮጵያ ሱዳንን አጥቅታ አታውቅም የምታጠቃበትም ምክንያት የለም ብለዋል። ዶክተር እሊኒ ገብረመድህን ከገለልተኛ የኢኮኖሚ አማካሪነት መሰናበታቸውን የኢትዮጵያ መንግስት ፕላንና ልማት ሚኒስቴር ዛሬ አስታወቀ። እግዳው ከዛሬ አንስቶ ተግባራዊ ይሆናል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን በትንሹ ስምንት ጀነራሎችን ከስራ አሰናበቱ፣ አዲስ የስለላ ኃላፊም ሾሙ። በደቡብ አፍሪቃ የተገኘው ልውጡ የኮሮና ተዋሲ ጀርመንን ጨምሮ በርካታ የአውሮፓ ሀገራት ከደቡብ አፍሪቃ የተጓዙ መንገደኞች ላይ እያረጋገጡ መሆኑን አስታወቁ። በግሪክ ሁለት አዳዲስ የስደተኛ መጠለያ ጣቢያዎች ተከፈቱ። መንግስታዊ ያልሆኑና የእርዳታ ድርጅቶች አዲሶቹ የስደተኛ መጠለያ ጣቢያዎች የነዋሪዎችን የመንቀሳቀስ ነጻነት የሚገድቡ ናቸው ሲሉ ከወዲሁ ይተቻሉ። ዜናው በዝርዝር ሱዳን ስድስት ወታደሮች በኢትዮጵያ ጦር ኃይሎች ተገደሉብኝ ስትል ለሮይተርስ ዜና ምንጭ ገለጸች። ወታደሮቹ የተገደሉት ቅዳሜ ዕለት በሁለቱ ድንበር አቅራቢያ በሚገኝ አካባቢ መሆኑም ተዘግቧል። የሱዳን ጦር ቀደም ብሎ በፌስቡክ ባወጣው መግለጫ የሟቾችን ቁጥር ሳይገልጽ የኢትዮጵያ ጦርና ታጣቂዎች በሰራዊቱ ላይ አልፋሻቃና አልሱቅራ ላይ ጥቃት ሰንዝረዋል፣ ይህም ሞት አስከትሏል። የእኛ ኃይሎች ጥቃቱን በጀግንነት በመመከት በአጥቂዎቹ ላይ ከፍተኛ የሕይወትና የንብረት ኪሳራ አድርሰዋል ብሏል። የኢትዮጵያ መንግስት በጉዳዩ ላይ በይፋ የሰጠው ምላሽ ባይኖርም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ኢትዮጵያ ሱዳንን አጥቅታ አታውቅም፣ የምታጠቃበትም ምክንያት የለም ሲሉ ከኢትዮጵያ ሳተላይት ቴሌቪዥን ቅዳሜ ዕለት ለቀረበላቸው ጥያቄ ምላሽ ሰጥተዋል። ጀነራል ብርሃኑ ጁላ አክለውም የድንበር ጭቅጭቅ አለ፣ ይህም በሰላማዊ መንገድ ይፈታል የሚል ጽኑ አቋም ኢትዮጵያ አላት ብለዋል። ዶክተር እሌኒ ገብረመድህን ከገለልተኛ የኢኮኖሚ አማካሪነት መሰናበታቸውን የኢትዮጵያ መንግስት ፕላንና ልማት ሚኒስቴር ዛሬ አስታወቀ። እገዳው ከዛሬ ህዳር 19 2014 አንስቶ ተግባራዊ ይሆናል ሲል ሚኒስቴሩ ገልጿል። ዶክተር እሊኒ ከገለልተኛ የኢኮኖሚ አማካሪነት የተነሱት በመንግስትና በህዝብ ታምነው የተጣለባቸውን ከፍተኛ ኃላፊነት ወደ ጎን በመተው የኢትዮጵያ ህዝብ በድምጹ ይሁንታ የሰጠውን መንግስት ቀይሮ የሽግግር መንግስት ስለ ማቋቋም በግልጽ ምክክር ሲያደርጉ በመገኘታቸው ነው ብሏል። የአማካሪ ምክር ቤቱ ይህንን የወሰነው ህዳር 18 2014 ዓ.ም ባደረገው አስቸኳይ ስብሰባ ላይ መሆኑም ተገልጿል። ዶክተር እሊኒ ገብረ መድን ታህሳስ አምስት ቀን 2013 ዓ ም በጠቅላይ ሚኒስትር አብይ አህመድ አማካኝነት ከተሰየሙና 16 አባላት ካሉት የገለልተኛ አማካሪዎች ምክር ቤት አንዷ ነበሩ። ዶክተር እሊኒ በቅርቡ በዓለም አቀፍ ሰላምና ልማት ማዕከል በተዘጋጀና በድብቅ ተካሂዷል በተባለ የበይነ መረብ ስብሰባ ላይ የሰጡት አስተያየት በተለያዩ የማህበራዊ መገናኛ ዘዴዎች በፍጥነት መሰራጨቱ ይታወሳል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዶል ፈታህ አልቡራን በትንሹ ስምንት ጀነራሎችን ከስራ አሰናበቱ። አዲስ የስለላ ኃላፊ መሾሙ። አዲሱ ሹመት የተሰማው እንደ ጎርጎሪስ አቆጣጠር ከጥቅምት 25 አንስቶ በሀገሪቱ ከተካሄደው መፈንቅለ መንግስት በኋላ በቁም እስር ላይ የነበሩት ጠቅላይ ሚኒስትር አብደላ ሀምዶክ ወደ ስልጣን እንዲመለሱ ከስምምነት ከተደረሰ አንድ ሳምንት በኋላ ነው። ጠቅላይ ሚኒስትር አብደላ ሀምዶክ በበኩላቸው ትናንት የሀገሪቱን የፖሊስ አዛዥና ምክትላቸውን አሰናብተው በሌሎች አዲስ ዋናና ምክትል አዛዦች መተካታቸውን በትዊተር ገጻቸው በአሰራጮት መልእክት አስታውቀዋል። አድማጮች፣ የምትከታተሉት ከዶችቨለ ዲደብልዩ የሚተላለፈውን የዓለም ዜና ነው። በደቡብ አፍሪቃ የተገኘው ልውጡ የኮሮና ተዋሲ ጀርመን ውስጥ ሁለት ሰዎች ላይ ለመጀመሪያ ጊዜ መረጋገጡን የባቫሪያ ግዛት መንግስት ይፋ አደረገ። ሰዎቹ ከአምስት ቀናት በፊት ከደቡብ አፍሪቃ ወደ ጀርመን ሚውኒክ ባየር ተጉዘው የገቡ ናቸው። ከጀርመን በተጨማሪ ልውጡ የኮሮና ተዋሲ ኦሚክሮን በተለያዩ የአውሮፓ ሀገራት መገኘቱ እየተገለጸ ነው። እስካሁን ታላቋ ብሪታንያ፣ ጣሊያን፣ ቼክ ሪፐብሊክና ኔዘርላንድስ የደቡብ አፍሪቃውን ልውጥ የኮሮና ተዋሲ እንዳገኙ ማረጋገጣቸውን ይፋ አድርጓል። በጀርመን ሄሰን ግዛት ሌላ አንድ ሰው ላይ መገኘቱ ሲረጋገጥ፣ በኔዘርላንድስ ከደቡብ አፍሪቃ ሰሞኑን የገቡ 13 ሰዎች ላይ ልውጡ ተዋሲ ተረጋግጧል። የደቡብ አፍሪቃ የሕክምና ማህበር እስካሁን በአዲሱ ልውጥ ተዋሲ የተያዙ ህሙማን ላይ ከባድ የሚባል ህመም አለመስተዋሉን አስታውቋል። እንደዚያም ሆኖ ደቡብ አፍሪቃ ልውጡን የኮሮና ተዋሲ ይፋ ካደረገች በኋላ በርካታ ሀገራት ከደቡብ አፍሪቃ ጋር የነበራቸውን የአየር ጉዞ ማገዳቸውን ዛሬም ቀጥሏል። ከአገዱ ሀገራት አንዷ የሆነችው ዩናይትድ ስቴትስ ደቡብ አፍሪቃን ለግልጽነቷ አወድሳለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከደቡብ አፍሪቃ ባልደረባቸው ናሌዲ ፓንዶር ጋር በስልክ በተነጋገሩበት ወቅት ሀገሪቱ ለሌሎች ሀገራት አርያ የምትሆናት ብለዋል። እንደ የፖለቲካ ተንታኞች የብሊንከን ንግግር ሆን ተብሎ ቻይናን ለመተቸት የተደረገ ነው። ዋሽንግተን ቤጂንግ ለመጀመሪያ ጊዜ ውሃን ከተማ ላይ የተረጋገጠውን የኮቪድ-19 ተዋሲ መረጃ ለረዥም ጊዜ ደብቃ አቆይታለች ስትል ትወነጅላለች። በግሪክ ደሴቶች ሌሮስ እና ኮስ ሁለት አዳዲስ የስደተኛ መጠለያ ጣቢያዎች ተከፈቱ። በመክፈቻ ስነስርዓቱ ላይ የተገኙት የሀገሪቱ የስደተኞች ሚኒስቴር ኖቲስ ማታራቺ የአዲስ ዘመን መባቻ ሲሉ ተደምጠዋል። አዲሶቹ የስደተኛ መጠለያ ጣቢያዎች በሽቦ የታጠሩ፣ ካሜራ የተተከሉባቸው እንዲሁም ለደህንነት ማረጋገጫ የሚሆኑ የኤክስሬ ማሽኖች የተገጠሙ ሲሆን ማታ ማታ በማግኔት የሚዘጉ በሮች ያሏቸው እንደሆኑ የፈረንሳይ ዜና ምንጭ አዣንስ ፍራንስ ዘግቧል። መንግስታዊ ያልሆኑና የእርዳታ ድርጅቶች አዲሶቹ የስደተኛ መጠለያ ጣቢያዎች ከከተማ ወጥተው የተሰሩና የነዋሪዎችን የመንቀሳቀስ ነጻነት የሚገድቡ ናቸው ሲሉ ከወዲሁ ይተቻሉ። ይህ በእንዲህ እንዳለ የአውሮጳ ከፍተኛ የስደተኞች ባለስልጣናት ዛሬ እሁድ በፈረንሳይ ወደብ ከተማ ካሌ ህግ ወጥ የስደተኛ ዘዋዋሪዎችን ለመታገል የሚያስችል አስቸኳይ ስብሰባ ጠርተው እየመከሩ ነው። ሀገራቱ አስቸኳይ ስብሰባ የጠሩት ሮብለት 27 ስደተኞች መሞታቸውን ተከትሎ ነው። ስደተኞቹ ህይወታቸው ያለፈው በጎማ ጀልባ ላይ ሆነው ፈረንሳይን ከእንግሊዝ ጋር በሚያገናኘው የውሃ መስመር ወደ ብሪታንያ ለመግባት ሲሞክሩ ጀልባዋ በመስመጧ ነው። በወቅቱ ከደረሰው አደጋ ሁለት ስደተኞች ተርፈዋል። ይህ ዶችቨለ ዲ ደብሊው ነው። አድማጮች፣ አርዕስተ ዜናው በድጋሚ እንሆ። ሱዳን ስድስት ወታደሮች በኢትዮጵያ ጦር ኃይሎች ተገደሉብኝ ስትል ለሮይተርስ ዜና ምንጭ ገለጸች። የኢትዮጵያ መንግስት በጉዳዩ ላይ በይፋ የሰጠው ምላሽ ባይኖርም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ኢትዮጵያ ሱዳንን አጥቅታ አታውቅም፣ የምታጠቃበትም ምክንያት የለም ብለዋል። ዶክተር እሊኒ ገብረ መድን ከገለልተኛ የኢኮኖሚ አማካሪነት መሰናበታቸውን የኢትዮጵያ መንግስት ፕላንና ልማት ሚኒስቴር ዛሬ አስታወቀ። እግዳው ከዛሬ አንስቶ ተግባራዊ ይሆናል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዶል ፈታህ አልቡራን በትንሹ ስምንት ጀነራሎችን ከስራ አሰናበቱ። አዲስ የስለላ ኃላፊም ሾሙ። በደቡብ አፍሪቃ የተገኘው ልውጡ የኮሮና ተዋሲ ጀርመንን ጨምሮ በርካታ የአውሮጳ ሀገራት ከደቡብ አፍሪቃ የተጓዙ መንገደኞች ላይ እያረጋገጡ መሆኑን አስታወቁ። በግሪክ ሁለት አዳዲስ የስደተኛ መጠለያ ጣቢያዎች ተከፈቱ። መንግስታዊ ያልሆኑና የእርዳታ ድርጅቶች አዲሶቹ የስደተኛ መጠለያ ጣቢያዎች የነዋሪዎችን የመንቀሳቀስ ነፃነት የሚገድቡ ናቸው ሲሉ ከወዲሁ ይተቻሉ። ዜናው የእስካሁኑ ነበር። መልካም ምሽት።